የዛሬውን የዓለም ኤድስ ቀን ምክንያት በማድረግ ተማሪዎች ለተለያዩ ጫናዎች ሳይበገሩ ጤንነታቸውን በመጠበቅ ከግባቸው እንዲደርሱ ያስገነዘቡ ስብሰባዎች በአዲስ አበባ ዩኒቨርሲቲ የተለያዩ ቅጽር ግቢዎች ተካሂደዋል። በዝግጅቶቹ መደሰታቸውንም ተማሪዎቹ ገልጠዋል። መለስካቸው አማህ ስብሰባዎቹ የተካሄዱት የዓለም የእርስ ቀንን ምክንያቱ በማድረግ ነበር። ለግማሽ ቀን በተካሄዱት በእነዚህ ስብሰባዎች በተለያዩ የሥራ ዘርፎች ከፍ ያለ ደረጃ የደረሱ ሰዎች የሕይወታቸውን ተሞክሮ ለተማሪዎች ተርከዋል። ተማሪዎቹም ንግግር ላደረጉ እንግዶች የመሰሏቸውን ጥያቄዎች በማንሳት ተጨማሪ ማብራሪያ እንዲሰጡ ጠይቀዋል። ወይንም ከእንግዶቹ ያገኙትን ትምህርት ይሄ ነው ሲሉ የተገለጠላቸውን እውቀት ተናግረዋል። በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋክልቲ የተገኝተው ለተማሪዎች የሕይወት ተመክሯቸውን የሰጡት የአቢሲኒያ ፍላይት ባለቤትና ዋና ስራ አስፈጻሚ ካፕቴን ሰለሞን ግዛውና የዘመን ባንክ ፕሬዚዳንት ወይዘሮ ብሩታዊት ዳዊት አብዲ ነበሩ። ሁለቱም ተናጋሪዎች በሕይወት ውጤታማ ለመሆን ማንም ራዕይ እንደሚያስፈልገው በዚህም ላይ በብርታት መስራት በጥንቃቄ መኖር እንደሚያስፈልግ አስገንዝበዋል። የእርሳቸው የሕይወት ተመክሮ ለተማሪዎች እንዴት ይረዳል ብለው እንደሚያስቡ ካፕቴን ሰለሞን ግዛውን ጠየቋቸው። ከችግሮች በላይ ከፈተናዎች በላይ አድርጎ ራሳቸውን ለማየት ምናልባት ዛሬ እዚህ ስናገር ልጆቹ ሪስፖንሳቸው በጣም ነበር ደስ ያለኝ። ስመጣ ሳይሆን አሁን የበለጠ ደስ ብሎኝ ነው የምወጣው። ለምን የገባቸው ይመስለኛል። ምክንያቱም ህብረተሰቡ ሁኔታዎች የሚገፋፋቸው መንገድ አለ፣ ሪያሊቲ ደግሞ በሌላ በኩል ነው እና ዛሬ ሪያሊቲ ነው አዩት። ማንም ሰው መቸገር ኦኬ እንደሆነ ከትንሽ ቦታ መነሳት ኦኬ እንደሆነ ሰራና ለጥፋታችንም ተጠያቂ ራሳችን እንጂ ሌላው እንዳልሆነ አይነት ነገር ነው ለመናገር የሞከርኩት። ሪሰፕሽኑ ጥሩ ነበር ይመስለኛል። በዚህ በቴክኖሎጂ ፋክልቲ ቅጽር ግቢና በሌሎችም ቅጽር ግቢዎች የዘጋጁትን ዝግጅቶች በበላይነት የሚመሩት በዩኒቨርሲቲው ማርች የተባለ ፕሮጀክት መሪ የሆኑት ፕሮፌሰር ጽጌ ገብረ ማርያምም ስለ ዝግጅቶቹ ዋና ዓላማ አብራርተውልኝ ነበረ። ይሄ ኤድስ ዴይ ዋናው ኤች አይቪ አሁንም ትልቅ ችግር እንደሆነ ለማስታወስ ለማስገንዘብ እና ራስን ደግሞ ከኤች አይቪ ኤድስ መጠበቅ እንደሚገባ በኤች አይቪ ኤድስ ምክንያት ጓደኞቻቸው፣ የቅርብ ቤተሰብ እንደገና ደግሞ የአገር ተወላጆች ብዙ መሞታቸውን እያሰቡ ከዛ አደጋ ራስን ለመጠበቅ የታለናል። በጆንስ ሆፕኪንስ ዩኒቨርሲቲ ሴንተር ፎር ኮሚኒኬሽን ፕሮግራም የማርች መርሃ ግብር አስተባባሪ አቶ አብይ አልአዛርም እነዚህ ወጣት ተማሪዎች በወጣት እድሜያቸው ምክንያት ብዙ ፈተናና እንቅፋት እንደሚያጋጥማቸው ያስገነዝባሉ። የዛሬው የትምህርት አቀራረብም ወጣቶችን በማነሳሳት ረገድ ትልቅ አስተዋጽኦ አለው ይላሉ። ምንም እንግዲህ በተለያየ አጋጣሚ በስራ ላይ እንደምናየው፣ እንግዲህ ምንድን ነው በህይወት ውስጥ አንድ ሰው ተስፋ ወይም ለማድረግ አስፓየር የሚያደርገው ነገር የሚመኘው ነገር ሳይኖረው ሲቀር ብዙ ጊዜ መጨነቅ ቆማል። ስለ መጨነቅ በምናቆምበት ጊዜ ወደ አገላጭ ወደሆነ ባለች ወደ መጠጣትም ሊሆን ይችላል ከተስፋ ከመቁረጥ ጋር በተያዘ ስለ ራስ ጤና ስለ አለመጨነቅ የመሳሰሉት ነገሮች ወደ መሄድ የማዘንበል ሁኔታ አለ። ስለዚህ እንግዲህ እነዚህ ሰዎች ዛሬ ወደፊት እዚህ ደረጃ ላይ መድረስ እንደሚችሉ እንዲያስቡ ስናሳስባቸው የዛሬ ህይወታቸውን ሲመሩ እንግዲህ የሚያጋጥሟቸው ነገሮች ላይ ጤናማ ሆኖ ለመዝለቅ የሚያስችሏቸውን ነገሮች እንዲያስቡ ለማስቻል ማለት ነው። ሲታይ ትንሽ የተራረቁ ነገሮች ይመስላሉ፣ ግን ቀጥታ በጣም ቀጥታ ተያያዥነት ያላቸው ነገሮች ናቸው ብለን እናምናለን። ታዳሚ ተማሪዎችስ ምን ይላሉ? መለሰ ታደለ ይባላል። የሲቪል ምህንድስና ተማሪ ነው። ከስብሰባው ምን አገኘህ አልኩት። እዚህ አንደኛ ከነሱ የሚማረው ነገር አንደኛ በአለማቸው ጽኑ መሆናቸው በተለያዩ የሚፈትኑ ነገሮች አሉ። እነዛ የሚፈትኑ ነገሮችን ርጂስት አድርገው ለሚያስቡት ነገር እንደሚበቁ ሁሉ ከእነሱ ጥሩ ነገር አግኝቻለሁ። ይህ ከኤችአይቪ ኤርስ ጋር ምን ግንኙነት አለው? አንደኛ ከኤች አይቪ አይነስ ጋር ራስን እንድጠብቅ ያደርጋል አለም ካለ ራስን ትጠብቃለህ መቼም ለመጥፎ ነገር አትሆንም ሌላ ደግሞ ስለ ኤች አይቪ ኤድስ ልዩ ግንዛቤ ይፈጥራል አሁን ወጣት ነህ በስሜት እንዳትቀሳቀስ ስሜት እንድቆጣጠር ያደርጉላል ሌላዋ የሲቪል ምህንድስና ተማሪ ሰላማዊት ተክላይ ደግሞ እንዲህ ትላለች ሂደን እንድንመክራቸው ወይም ሂደን እንድናስተምራቸውን ጠቅመን በአዲስ አበባ ዩኒቨርሲቲ የተለያዩ ትምህርታዊ ስብሰባዎችንና እና ሌሎችንም ዝግጅቶች ያካሄዱት ዩኒቨርሲቲው ከዩናይትድ ስቴትስ ኤምባሲና ፔፕፋር በተሰኘ መርሃ ግብር የገንዘብ እርዳታ የሚንቀሳቀሱ ሌሎች ሶስት መርሃ ግብሮች በአንድነት ሆነው ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ